አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቋ ያቀርባል። ሁኔታዎች የተረጋጉ ቢመስሉም የአስቸኳይ ጊዜ አዋጅ እንዲቀጥል ተደረገ ይላል ዋሽንግተን ፖስት ጋዜጣ፣ ጀርመን የአፍሪቃ ጸጥታንና ልማትን ለማጠናከር ማቀዷ ሮይተርስ ገለጸ፣ የህንድ የውጭ ጉዳይ ሚኒስትር በአፍሪቃውያን ተማሪዎች ላይ የሚፈጸመውን ጥቃት እንዳወገዙ ጋርዲያን ጋዜጣ ጠቆመ፣ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው የዋሽንግተን ፖስት ጋዜጣ ድረገጽ፣ በሀገሪቱ መረጋጋት ያለ ቢመስልም የኢትዮጵያ መንግስት ያስቸኳይ ጊዜ አዋጁን አራዝሟል ይላል። የሀገሪቱ ከፍተኛ ባለሥልጣኖች አሁንም ቢሆን ሁከት የመፍጠር አደጋ አለ የሚል ማስጠንቀቂያ መስጠታቸውን ድረገጹ ጠቅሷል። በህዝብ ብዛት ከአፍሪካ ሁለተኛውን ቦታ የምትይዘው ኢትዮጵያ የአካባቢዋ ሀያል አገር ስትሆን ባለፈው ጥቅምት ወር ላይ ትልቅ ተቃውሞ ተነስቶ የውጭና የአገር ውስጥን ፋብሪካዎች ከተጠቁ በኋላ መንግስት የአስቸኳይ ጊዜ አዋጅ ደነገገ። መረጋጋት በጎደሉ የአፍሪቃ ቀንድ በአሸባሪነት ላይ በሚካሄደው ትግል ከዩናይትድ ስቴትስ ጋር በአጋርነት የምትሰራው ኢትዮጵያ የውጭ መዋዕለ ንዋይ መስህብ ሆናለች። የአስቸኳይ ጊዜው አዋጅ በመሰብሰብ ላይ ሰፊ ይዘት ያለው ክልከላ ደንግጓል። የጸጥታ ኃይሎች ሰዎችን የማሰርና ፍተሻ የማካሄድ ሰፊ ስልጣን ተሰጥቷቸዋል። መንግስት በገለጸው መሰረት በአስቸኳይ ጊዜው ወቅት ከ26,000 በላይ የሚሆኑ ሰዎች ታስረው ነበር። አሁን ግን አብዛኞቹ ከእስር ተለቀዋል። ተቃዋሚዎች ግን የታሰሩ ሰዎች ብዛት ከዚህ የበለጠ ነው ይላሉ ሲል ዋሽንግተን ፖስት ጋዜጣ ድረገጽ ዘግቧል። የአስቸኳይ ጊዜው አዋጅ አንዳንድ ላላ ያደረጋቸው ክልከላዎችም አሉ። ፖሊሶች ሰዎችን ለማሰርና ፍተሻ ለማካሄድ አስቀድሞ ፈቃድ እንዲኖራቸው ያስፈልጋል። በሚዲያ ላይ የተደረጉ አንዳንድ ክልከላዎችም ተነስተዋል። በአስቸኳይ ጊዜ አዋጅ ምክንያት የሀገሪቱ የመዋለ ነዋይ ፍሰት በ20 ከመቶ እንደቀነሰ መንግስት መግለጹን ድረገጹ ጠቅሷል። የአስቸኳይ ጊዜ አዋጅ ከታወጀበት ጊዜ አንስቶ የተቃውሞው ሁኔታ በጉልህ ቀንሷል። በኦሮሚያ ዩኒቨርሲቲ የሚያስተምሩት አቶ ስይም ተሾመ መንግስት የአስቸኳይ ጊዜውን አዋጅ ያራዘመው መነሳሳቱን የሚያቆምበት ሌላ መንገድ ስለሌለው ነው ማለታቸውን የዋሽንግተን ፖስት ጋዜጣ ድረገጽ ጠቅሷል። ኦሮሚያ አካባቢ ያሉ ብዙ ሰዎች ያነሳናቸው ጥያቄዎች ምላሽ ካላገኙ የአስቸኳይ ጊዜው አዋጅ ከተነሳ በኋላ ተቃውሞ እንቀጥላለን ማለታቸውን የጋዜጣው ድረገጽ አውስቷል። ሮይተርስ የዜና አገልግሎት በዘገበው መሰረት ደግሞ የጀርመን የመከላከያና የልማት ሚኒስትሮች በአፍሪቃ የጸጥታና የሰላም ሁኔታን ለማጠናከር እንዲሁም ልማት ለማዳበር በህብረት እንደሚሰሩ ባለፈው ረቡዕ ቃል ገብተዋል። ይህን የሚያደርጉትም ከህዝብ ብዛት ጋር የተያያዘ ብዙ ተግዳሮቶች እንዳሉና ትልቅ የኢኮኖሚ እድል መኖሩን መሰረት በማድረግ እንደሆነ ሮይተርስ ገልጿል። የጀርመን መከላከያ ሚኒስትር እርሰላ ቮንደር ላይን ካለፉት ሁለት ዓመታት ወዲህ የታየው የስደተኞች መጉረፍ በአስቸኳይ የአፍሪቃ ሀገሮች ልማት፣ ኢኮኖሚና ጸጥታ ማጠናከር እንደሚያስፈልግ ያሳየናል ማለታቸውን ሮይተርስ ጠቅሷል። እርሰላ ቮንደርላይን በርሊን በተካሄደው ጉባኤ ባደረጉት ንግግር የአየር ለውጥና ግሎባላይዜሽን በአገሪቱ ላይ ላደረሱት ከባድ አንደምታ በኢንዱስትሪ የበለጸጉት ሀገሮች ኃላፊነት መውሰድ ይኖርባቸዋል ብለዋል። አውሮፓና አፍሪቃ የስደተኞቹን መጉረፍ በማርገብ የወጣት አፍሪቃውያንን እይታ ሊያስቀይሩ የሚችሉት በህብረት ሆነው እድሎቹን ሲያስሱ ነው ማለታቸውን ሮይተርስ ጠቅሷል። ጀርመኒ የወቅቱ የቡድን 20 ሀገሮች ፕሬዚደንት እንደመሆኗ መጠን አፍሪቃ ቅድሚያ እንድታገኝ አድርጋለች። የአፍሪካ ሀገሮች ኮምፓክት ዊዝ አፍሪካ በሚል ስያሜ ሙስናን ለመዋጋት መልካም አስተዳደር ለማስፈን፣ ሰብአዊ መብት ለማክበር ቃል የሚገቡ ሀገሮች ከበለጸጉት የጂ 20 ሀገሮች ጋር የመገናኘት እድል እንደሚያገኙ በማስገንዘብ አበረታተዋል። የጀርመን ቻንስለር አንጌላ መርከል እና ከፍተኛ ባለሥልጣኖቻቸውም የአፍሪቃ ማርሻል እቅድ የሚል ስያሜ ያለው እቅድ አውጥተዋል። ከሁለተኛው የዓለም ጦርነት በኋላ ዩናይትድ ስቴትስ ጀርመንን ለመርዳት ከቀየሰችው ፕሮግራም ጋር ይመሳሰላል ሲል ሮይተርስ የዜና አገልግሎት ዘግቧል። በጋርዲያን ጋዜጣ ድረገጽ በበኩሉ በያዝነው ሳምንት በመዲናይቱ ኒው ዴልሂ አጠገብ በምትገኘው ኖይዳ ከተማ ውስጥና በአካባቢዋ ባለፈው ሰኞ አፍሪቃውያን ተማሪዎችን ኢላማ ያደረገ ጠብ ተነስቶ ሁለት ሰዎች ሆስፒታል መግባታቸውን የህንድ የውጭ ጉዳይ ሚኒስትር አውግዘዋል ይላል። ሰባት ሰዎች እንደታሰሩም አክሏል። ቢያንስ 600 የሚሆኑ ሰዎች በሁከቱ እንደተሳተፉ ድረገጹ ጠቅሷል። ባለፈው ረቡዕም አንዲት ኬንያዊት መደብደቧን እንደገለጸች ዘገባው ጠቅሷል። በብዙ ሺዎች የሚቆጠሩ አፍሪቃውያን በህንድ ዩኒቨርሲቲዎች የሚማሩ ሲሆን በከፊልም ቢሆን በባህል ልዩነትና ጥቂት አፍሪቃውያን ደልሂ ባለው የአደንዛዥ እጽ ህገወጥ ንግድ ውስጥ በመግባታቸው በአፍሪካውያን ላይ ጠባዊ ስሜት ማሳደሩን ድረገጹ ያወሳል። ባለፈው ሰኞ የተካሄደው ሁከት የተነሳው ማኒሽ ካሪ የተባለ የ19 ዓመት ዕድሜ ወጣት በወሰደው አደንዛዥ እጽ ብዛት ምክንያት ከሞተ በኋላ እንደሆነ ተገልጿል። የሟቹን ቤተሰብ ጨምሮ ለካሪ ህልፈት ተጠያቂ ያደረጉት በአካባቢው የሚኖሩ አራት ናይጄሪያውያንን እንደሆነ ናይጄሪያውያኑን የሚከሱትም ለልጁ አደንዛዥ እጽ ሸጠዋል በሚል መሆኑን ጋርዲያን ጋዜጣ ጠቁሟል። ናይጀሪያውያኑ ታስረው የነበረ ቢሆንም በነገታው ተፈቱ። አፍሪቃውያኑ ተማሪዎች በበኩላቸው ባለፈው እሁድ የተቃውሞ ሰልፍ እንዳካሄዱ፣ ህንዳውያን ደግሞ ሟቹ ፍትሕ እንዲያገኝ በመጠየቅ ተጻራሪ ሰልፍ ማድረጋቸው ተዘግቧል። አምስቱ ናይጀሪያውያን ለፍርድ እንዲቀርቡ የሚጠይቅ ቡድን ጠብ አስነስቶ ቢያንስ አራት ናይጀሪያውያን እንደተጠቁ ጋርዲያን ጋዜጣ ድረገጽ ዘግቧል። የህንድ የአገር አስተዳደር ሚኒስትር ሱሽማ ስዋራጅ ግጭቱን ዘግናኝ በማለት ካወገዙ በኋላ የአካባቢው አስተዳደሮች ፍትሐዊ ምርመራ እንዲያደርጉ ጥሪ አቅርበዋል። የሀገሪቱ መንግስት ህንድ ውስጥ ያሉት የውጭ ሀገራት ተወላጆችን ደህንነት የመጠበቅ ቁርጠኛነት አለው። አፍሪካውያን ተማሪዎች ወጣቶችም ጭምር ወዳጆቻችን ናቸው ሲሉ የአገር አስተዳደር ሚኒስትሩ ተናግረዋል። ወደ አምሳ ሺህ የሚሆኑ ናይጄሪያውያን ህንድ ይኖራሉ። በሀገሪቱ በአፍሪካውያን ላይ ጥቃት ሲፈጸም የመጀመሪያ ጊዜ አይደለም ሲል ጋርዲያን ድረገጽ ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።